SBS Radio አንጋፋው ስፖርተኛ ወንድሙ በቀለ ከዚህ ዓለም በሞት ተለዩ። ታህሳስ 4 1933 ዓ.ም አራት ኪሎ አዲስ አበባ የተወለዱት ጋሽ ወንድሙ በቀለ ኢትዮጵያ ብሔራዊ ቡድን ሲመሰረት ከተመረጡ የመጀመሪያው ተጫዋቾች መካከል አንደኛው ነበሩ። በአንደኛው የአፍሪካ ዋንጫ ከመቻል ስፖርት ክለብ ተመርጠው ከይድነቃቸው ተሰማ፣ በሁለተኛው የአፍሪካ ዋንጫ ከመንግስቱ ወርቁ ጋር የሀገራቸውን ማሊያ ለብሰው ለኢትዮጵያ ብሔራዊ ቡድን ተጫውተዋል። ለመቻል 13 ዓመት ስምንት ቁጥር ለብሰው በአጥቂነት ኳስ ከመረብ በማገናኘት የሚታወቁት ጋሽ ወንድሙ በ1954 ዓም በወቅቱ የኤሌክትሪክ ያውኑ መብራት ኃይል ሥራ አስኪያጅ የነበሩት አቶ ሰይፈ ማዕተበ ሥላሴ ባደረጉላቸው ጥሪ ወደ ኤሌክትሪክ መጥተው የዛሬውን መብራት ኃይል ስፖርት ክለብ የመሰረቱ ስማቸውን በወርቅ ብዕር ያጻፉ የአገር ባለውለታ ነበሩ። ኤሌክትሪክን በተጫዋችነትና በአሰልጣኝነት የዋንጫ ባለ ድል ያደረጉት ጋሽ ወንድሙ በቀለ የዳኝነት ስልጠና ወስደው ለአምስት ዓመታት በዋና ዳኝነት ሰርተዋል። ከአምስት ዓመታት በፊት ልጆቻቸው ወደሚኖሩበት ሜልብርን አውስትራሊያ በመምጣት ኑሯቸውን ያደረጉ ሲሆን የጤና ቡድኖች የሆኑት የድልፍሬ በኋላም ሰላም የስፖርት ማህበርን በማሰልጠን በየዓመቱ በሚደረገው የቪክቶሪያ ኢትዮጵያን እግር ኳስ ውድድር ዝግጅት ላይ ያጫዋወት ክህሎታቸውን እንዲያሳዩ ወጣቶችና በተለያዩ ዕድሜ ውስጥ የሚገኙ ወገኖችን ሲያግዙ ቆይተዋል። ትሑት ሰው አክባሪ፣ በሁሉም የዕድሜ ደረጃ ተወዳጅ የነበሩት ጋሽ ወንድሙ በቀለ ስልሳ አንድ ዓመት በትዳር አብሯቸው ከኖሩት ባለቤታቸው ወይዘሮ አልማዝ ጌታውን ዘጠኝ ልጆች ያፈሩ ሲሆን አስር የልጅ ልጆች አያት ናቸው። ሁለት ልጆቻቸውን ኤርምያስ ወንድሙና ሰልሞን ወንድሙን በእግር ኳስ ጥበብ አሳድገው ለክለቦችና ለኢትዮጵያ ብሔራዊ ቡድን ያበቁት ጋሽ ወንድሙ በገጠማቸው የጤና ችግር በሕክምና ላይ ቢቆዩም ፌብርዋሪ 20 ከዚያ ዓለም በሞት የተለዩ ሲሆን የቀብራቸው ሥነ ሥርዓት እሁድ ፌብሩዋሪ 23 አንድ ፒኤም ዊሊያም ታውን የመቃብር ስፍራ ቻምፒዮንስ ሮድ ይፈጸማል። ኤሲቤስ ኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረው ለማከብረት ልጆቻቸውና የቅርብ ወዳጅ የሆኑትን በገጠማቸው ሐዘን ዙሪያ አነጋግሯቸዋል። ስሜን ለማክብረት እባላለሁ። ጋሾን ሙንሳቀው ከአርባ ዓመት በላይ ነው። ለእኔም እንዳባቴ ነው። ምክንያቱም ከእኔና እሱ ኮኔክት ሊሆንበት እንትላል የኤሌክትሪክ አሰልጣኝ በነበረ ጊዜ የህፃናት ቡድን ነበረ። ለዛ ለመመረጥ እጄ እሱም ይ ነበር። እሱ ዋናው የዋናው ቡድን አሰልጣኝ ነበር በዛ ጊዜ። ሌሎች ግን አሰልጣኝ ነበረ የሲ ቡድን እና ኤርሚያስ ሁሉ ነበሩ። ሲ በነሱ አንድ እድሜ ላይ ነው ያለ ነው እና በዛን ሰዓት ከእኔ ጋር የሄዱት አራት በረኞች ነበሩ እና ከአራታችን ሶስቱ ተመረጡ፣ እኔ ቀረሁኝ። ጋሾን ደሙ ምን አለው ታው እሱንም ያዘው ያድጋል ያዘው እና እንትና ነው ሲሉ ያኛው አሰልጣኝ የሚቀጥለው አመት ትምጣለህ አሁን እንኳን በቂ በረኞች አሉኝ አለ። ኮኔክት የሆነ የሆነ እንትን አለው በኔና በሱ መሀል። ከዛ በኋላ ያው እንደምታውቀው ከኔ ጋር የነበሩ በረኞችን ቀጥሎ እኔም ሌላ ክለብ የገባው በዛ በዛ ነው እና ያንን ጊዜ የነበረው አሰልጣኝ አመለከኛ አይደለም ወይ እያለ ይናገር ነበረ። ከኔ ጋር የነበሩ ልጆች አብረውኝ የሄዱት በረኞች ብቻ ሳይሆኑ ጎበዝ ጎበዝ ተጫዋቾች ነበሩ። እነሱ አራቱም ተመረጡ። አራቱንም የኢትዮጵያ ወጣት ቡድን ስንመረጥ ተገናኘን ማለት ነው። ያን ከዛን ጊዜ ጀምሮ ነው ጋሽ ወንድሙን የማውቀው። ግን እዚህ አውስትራሊያ ውስጥ ጋሽ ወንድሙን የሚያውቁ ብዙ ሰዎች የሉ። ለኢትዮጵያ ስፖርት ታሪክ ብዙ ቦታ የሚሰጠው ሰው ነው። የመጀመሪያው የኢትዮጵያ ብሔራዊ ቡድን ተጫዋች ነበረ። ከዛም አልፎ መብራት ኃይልን ራሱ ኤሌክትሪክ የሚባለውን ቡድን ያቋቋመ ሰው ነበረ። ትልቅ ቦታ በኢትዮጵያ ስፖርት ታሪክ ውስጥ ያለው ነው። ግን አንዴ ተሰደ ስትወጣ፣ ብዙ ነገር እንትን ያህል ግን እንደዚህ በምታልፍበት ሰዓት ታሪክ ያስታውሰሃል። እና በነበረውም ታሪክም ልጆቹ ሁሉ ኩራት ሊሰማቸው ይገባል። ሁላችን በሀዘን ላይ ብንሆን እግዚአብሔር ነፍሱን በሰማያዊት እንዲያኖረው መኛለው። በምድረ ገነት እንደማለት ነው። እና አመሰግናለሁ። ኤርሚያስ ወንድሙ ነኝ፣ ወንድሙ በቀለ የመጀመሪያ ልጅ ነኝ። አባታችን ከአንደኛው አፍሪካ ዋንጫ ጀምሮ ለኢትዮጵያ ብሔራዊ ቡድን በመሰለፍና አገሩን በመወከል ከዛም በኋላ መብራት ኃይል ክለብን ከማቋቋም ጀምሮ ለብዙ ሻምፒዮንሽፕ እና ብዙ ወጣት ተጫዋቾችን በማሰልጠን ለብሔራዊ ቡድን ያበረከተና ብዙ ውለታ ያደረገ ነው። ከዛም በኋላ ከአሰልጣኝነቱም በኋላ በዳኝነት ብዙ ዓመት በማሰልጠን እና በዳኛ ኮሚቴ ውስጥ በማገልገል የሚችለውን ሁሉ ለኢትዮጵያ ስፖርት ያበረከተ ሲሆን ከዚህም አገልግሎቱ የተነሳ በ2011 የአሜሪካ ያለው የኢትዮጵያ ስፖርት ፌዴሬሽን የክብር እንግዳ አድርጎ ጋብዞት በቦታው ላይ ተገኝቶ ጥሩ ጊዜ አሳልፈናል። ከታመም ጀምሮ በሕክምና ብዙ ለመርዳት የሚቻለው ሁሉ በቤተሰቡ አድርገናል። ከዛም ውጭ በሜልቦርን የሚገኝ ኢትዮጵያዊ ኮሚኒቲና የኢትዮጵያ ሕዝብ በሙሉ ከጠገባችን ሳይለይ እስከ ለፈቱ ድረስ ያለውን ድጋፍና ሁሉ ነገር ባጠቅባችን በመቆም አብሮ ስላሳለፈ በዚህ አጋጣሚ ምስጋና ለማቅረብ እወዳለሁኝ። ያው እንግዲህ ያው የቀበሩ ስነስርዓት ውድ ይፈጸማል። የምናውቃችሁን እና ጓደኞቻችን ያው በዛ ላይ እንደምንገናኝ ተስፋ እናደረጋለን። አመሰግናለሁ። በመጀመሪያ ይህን እድል ስለሰጣችሁኝ በጣም አመሰግናለሁኝ። ስሜ ዮናታን ወንድሙ የአቶ ወንድሙ ስድስተኛ ልጅ ነኝ። በዚህ አጋጣሚ ሜልበርን ላለ የኢትዮጵያ ኮሚኒቲ ኢትዮጵያም ያሉት ወዳጆቹን አሜሪካም የእሱ ወዳጆች በእግር ፓስ የሚገናኙ እንዲሁ በዝናም የሚያውቁት ከአጠገባችን ባለመለየታቸው እጅግ በጣም አመሰግናለሁ። አባታችን የሁሉም ሰው ነው። የቤተሰቡ የልጆቹ ብቻ ሳይሆን ሁለገብ ነው። በስፖርት እዚህ ሀገር ከመጣ ጊዜ ጀምሮ በአውስትራሊያ ውስጥ ባለው የእግር ኳስ እድገት ትልቅ አበርክቶ አድርጓል ባለው ልምድ እንዲሁም ኢትዮጵያ በነበረበት ጊዜ በግር ኳስ ተጫዋችነት በዳኝነት እንዲሁም ባሰልጣኝነት በተለያዩ ኮሚኒቲዎች ውስጥ ኮንትሪቢሽን አድርጓል። ሌላው ማለት የምፈልገው አባታችን በሕይወት እያለ ብዙ ሰው አክብሮቱን ያሳያል፣ ፍቅር ያሳየዋል። እሱን መልሶ ፍቅር የሚሰጥና አክብሮት የሚያሳይ ሰው ነው። እና ሁሉንም ማመስገን እፈልጋለሁ። በታመመበትም ጊዜ አጠገቡም ሆነው ማንንም ሳይለየው የኢትዮጵያ ኮሚኒቲ ማንም የሚያቀው በዝናም የሚያውቀው እየመጣ እየጠየቀ ሲያጽናናን ስለነበረ በጣም ላመሰግን እፈልጋለሁኝ። በተጨማሪም ደግሞ የሱን ህይወት ታሪክ ለሁላችንም እና ለወዳጆቹ በምስልና በድምጽ ቀርጾ ላስቀመጠልን ላብያ አየለም በዚህ አጋጣሚ ላመሰግን እፈልጋለሁኝ። እንዲሁም ኤስቢኤስ ሬዲዮ ከዚህ በፊትም ስለሱ የተለያየ ጥሩ አመለካከት ያላቸው ፕሮግራሞችን አስተማሪ የሚሆኑ ስለሱ ሌሎችም እንደ ኮሚኒቲ ሬዲዮዎች በተለያየ ብቻ ብዙ በህይወት እያለ የሚገባውን ስላደረጉልን በሙሉ አሜሪካ ያለውም ያው ኢትዮጵያውያኖች የግር ኳስ ቱርናመንት ኮሚቴን ሲወይር እንድነት ሰጥተው እድሉን ሰጥተው ስለከበሱ እነሱም ማመስገን ፈልጋለሁ። ኢትዮጵያ ፌዴሬሽንም ያሉትም ለእሱ ያላቸውን አክብሮት ሁል ጊዜ እድሜ ልክም ስላሳዩት በጣም ላመሰግን ፈልጋለሁ። ስሜ ክፍሌ ያሰፋ ይባላል። ስለ ዳሽን ደሞ ትንሽ እንድናገር ተጠይቄ በመጠየቁ በጣም ደስተኛ ነኝ። ዳሽን ደሞን ኦልሞስት እዚህ ከመጡ ጀምሮ ነው ማጣቸው። ዳሽን ደሞ የሁላችንም አባት ናቸው የሁላችንም አባት ናቸው። በማጣችን በማጣታችን ሁላችን ሀዘንተኛ ነን። ለኢትዮጵያ ያበረከቱት በኳስን በተመለከተ ትልቅ ምስጋና የሚገባቸው ሰው ናቸው። እኔ ስሜ ፎዚ አረሻል ይባላል። አባን ከሰላሳ ዓመት በላይ የማውቃቸው ከልጆቻቸውም ጋር በጣም ወዳቸው የማክብራቸው እና እንደ አባቴ የማያቸው ሰው ነበሩ። ትልቁ ኳሊቲያቸው ሁሉንም ሰው እንደ ብርቅ አድርገው እንደ አዲስ እንግዳ ሁል ጊዜ በመቀበል ሁል ጊዜ አስደሳች መልክ በማሳየትና ሁሉንም ሰው እንደ ትልቅ በማየት ማስተናገዳቸው ነበር። እና ሁሉ ጊዜ ከሀሳቤም ከሕሊና የማይጠፉ ትልቅ ሰው ናቸው። በጣም ወዳቸው ናቸው። የሀገር ባለውለታ በሆኑት ጋሽ ወንድሙ በቀለ ሕልፈት ኤስቢኤስ የተሰማውን ጥልቅ ሐዘን እየገለጸ ለቤተሰብ ለወዳጅ ዘመድ ለአናቂዎቻቸው መጽናናትን ይመኛል። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ